ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረገውም እዚህ ጋቢና አብራኛለች። ሰላም፣ እንደምናመሻችው። የቀድሞ የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ራሱን መርዳት በማይችልበት ሁኔታ በሆስፒታል አልጋ ላይ እንደሚገኝ ባለቤቱ ለአሜሪካ ድምፅ ተናገረች። ምንም አቅም የለውም፣ አይበላም፣ አይጠጣም። በጉልኩስ ነው ያለው። መተንፈስ ላቁቶት ኦክስጅን ተደርጎለት ነበረ። ጠበቃው አቶ አምሃ ከሀገር ወጥቶ መታከም እንዲችል በድጋሜ ለፍርድ ቤት አቤቱታ አቅርበዋል። ዛሬ ግን ያለበትን ሁኔታ የሚያሳይ በፎቶግራፍ የተደገፈ በሆስፒታል ተኝቶ ኦክሲጂን ተደርጎለት የሚያሳይ ፎቶግራፎችን አያይዘን ክተናል። የስቱዲዮ ውይይት እናደርጋለን። ወጣት እንደዚሁም ደግሞ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን፣ አፍሪካውያን ዛሬ በአሜሪካ ድምፅ ሬዲዮ ስቱዲዮ ውይይት ሲያደርጉ ነበር። የአፍሪካውያንን ድምፅ፣ የአፍሪካውያንን የምርጫ ተሳትፎ የተመለከቱ ውይይቶችን አካተናል። ሁላችንም ከሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የአንጎላ ከፍተኛ ፍርድ ቤት ላለፉት ሶስት ወራት ያህል ታስረው የነበሩት አስራ ስድስት የፖለቲካ እስረኞች በገደብ እንዲፈቱ ትእዛዝ ሰጠ። የሉዋንዳ መጽሕፍት ክበብ በሚል ስያሜ የሚጠራ ቡድን አባላት የሆኑ ወጣት ተቃዋሚዎች የፕሬዚዳንት ኤድዋርዶ ዶሽ ሳንቶሽ መንግስት ለመገልበጥ አሲረዋል በሚል ለተመሰረተባቸው ክስ እስር የተፈረደባቸው አስራ አምስቱ ተቃዋሚዎች አምና የታሰሩት በሉዋንዳ ከተሰበሰቡ በኋላ እንደነበር ተዘግቧል። ተከሳሾቹ ሲታሰሩ የተሰበሰብነው ነው ጨቋኝ መንግስታትን በሰላማዊ መንገድ ስለመታገል በሚገልጸው መጽሐፍ ላይ ለመወያየት ነበር ብለዋል። ጂን ሻርፕ የተባለው አሜሪካዊ ፈላስፋ የጻፈው መጽሐፍ ነው ሊወያዩበት የነበረው። የተበየነባቸው የእስር ቅጣት ከሁለት እስከ ስምንት ዓመታት ተኩል የሚሄድ ነበር። የእነሱ መፈታት በርካታ ፖለቲከኞችና የሰብአዊ መብት ተማጋቾችን አስገርሟል። የአንጎላ መንግስት ሰላማዊ ትግልንና የመናገር ነፃነትን ይገድባል በሚል እንደሚነቀፍ የሚታወቅ ነው። ዩናይትድ ስቴትስ ከ ሃያ አምስት ዓመታት በላይ ከሆነ ጊዜ በኋላ በሶማሊያ አምባሳደር በመደበችበት በአሁኑ ወቅት በሀገሪቱ መረጋጋት እንዲኖር በምታደርገው ጥረት ለየት ያለ አያያዝ መከተል ሊኖርባታል ሲሉ አንድ የቀድሞ የሶማሊያ ዲፕሎማትና የተከበሩ የውጭ ጉዳይ ፖሊሲ ተንታኝ አስገንዝበዋል። አቡክራ አርማን የተባሉ በዋሽንግተን ልዩ የሶማሊያ ተወካይ የነበሩት ሰው ዩናይትድ ስቴትስ ጸጥታና የፖለቲካ መረጋጋት እንዲኖር የሶማሊያ መንግስትን ለመርዳት በምታደርገው ጥረት የፖለቲካና የባህል ተጽዕኖ በማድረግ ረገድ ድክመት አሳይታለች ብለዋል። አዲሱ አምባሳደር የወቅቱን ዲፕሎማሲያዊ አያይዘው የሚሄዱ ከሆነ ስኬት አያገኙም ይላሉ አርማን። አያይዘውም ስቴፈን ስኩዋዝ የሶማሊያ አምባሳደር ሆነው መሾማቸው ታሪካዊ ነው። ይህን እድል ተጠቅመው ትውልደ ሶማሊያ የሆኑት ሰዎች ገንዘብ ለመላክ የሚችሉባቸው የባንክ ሂሳቦች እንደገና እንዲከፈቱ ማስተባበር አለባቸው ብለዋል። በሰሜን ካሜሮን ትላንት ማታ በደረሰ የአሸባሪዎች ጥቃት ቢያንስ አስር ሰዎች ተገለዋል። ቦኮ ሃራም የተባለው ጽንፈኛ እስላማዊ ቡድን አጥፍቶ ጠፊ ከናይጄሪያ ጋር በሚዋሰነው ድንበር አጠገብ በሚገኝ መስጊድ ላይ ነው ፈንጂው እንደፈነዳ የተነገረው። ጥቃቱ የደረሰው በአካባቢው ሙስሊሞች የዕለቱን ጾማቸውን በሚፈቱበት ወቅት ነበር። ከተገደሉት ብዙዎቹ የቦኮ ሃራም አማጽያን ለመታገል የተመደበ ቡድን አባላት ናቸው። የፖሊስ ባለስልጣኖች እንደሚሉት የአጥፍቶ መጥፋቱን ጥቃት የከፈተው አንድ ትንሽ ልጅ ነው። ዩናይትድ ስቴትስ ህገ ወጥ በሆነ መንገድ ሰዎችን ከአገር የማሸጋገር ተግባርን ለማቆም ጥረት አያደርጉም በሚል ዝርዝር ውስጥ በፈረጃቸው ሀገሮች ስምንት ሀገሮች ጨምራበታለች። በዓለም ደረጃ የሚደርሰው ሰዎችን የማሸጋገር አንድ መቶ ሀምሳ ቢሊዮን ዶራል ገቢ እንደሚገኝበትም ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በዋናነት ከመዘገባቸው ሀያ ሰባት ሀገሮች መካከል ኡዝቤክስታን፣ ቱርክሜስታን፣ ሚያሚያር፣ ሄቲ፣ ጅቡቲ ዋ ኒው ጊኒ ሱዳንና ሱሪናም ይገኙባቸዋል። በመጨረሻም ዩናይትድ ስቴትስ በህገ ወጥ መንገድ ሰዎችን ከሀገር የማሸጋገር ተግባርን ለማቆም ጥረት አያደርጉም በሚል ዝርዝር ውስጥ የፈረጃቻቸው ሀገሮች ስም ዝርዝር ተካቷል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ካድማ ስንሻገር እንላችኋለን ጋቢና ቪኦኤ ስ የጋቢና ጉዟችን ይቀጥላል። ዛሬ እዚህ በስቱዲዮ እዚህ በአሜሪካ ድምፅ ስቱዲዮ ውይይት ስናደርግ ነው የቆየ ነው። ከተለያዩ የአፍሪካ ሀገሮች የመጡ የምርጫ ባለሙያዎች፣ በዩናይትድ ስቴትስ የሚኖሩ አፍሪካን አሜሪካን ወይም አፍሪካዊ ዝርያ ያላቸው አሜሪካውያን በዚህ አገር የፖለቲካ ስርዓት ውስጥ እንዴት መሳተፍ ይችላሉ በሚል ሰፊ ውይይት ሲካሄድ ነበር። አሁን እዚህ ስቱዲዮ ጋቢና ያሳፈርናቸው ሁለት እንግዶቻችን አሉ። ሚካኤል እንዳለና ዶክተር መና ደምሴ እንኳን ደህና መጣችሁ ወደ ጋቢና። ወልከም ቴንክ ዩ እናመሰግናለን። በቅድሚያ ዛሬ ስንወያይ የነበረው በዩናይትድ ስቴትስ አፍሪካውያን ተደራጅተው ድምጽ መስጠት አለባቸው እያልን ነበር መናባንች፣ ልጀምርና ስራሽንም ማስተዋውቀሽን ትጀምሪያለሽ? ለምን? እሺ፣ አመሰግናለሁ አማርኛ በደም አልችልም። እዚህ ስለተወለድኩት ሰው በእንግሊዝኛ በእንግሊዝኛ ትዝታ ትባላለች። እዚህ ስቱዲዮ እሷ ደግሞ ታስተርጉለች። ዳያስፖራ መና አመሰገነች እዚህ በመምጣቷ። ዶክተር መና ደምሴ ትባላለች በማመስገን ነው የጀመረችው ንግግሯን። ቮይስ ኦፍ አሜሪካ ዛሬ ይሄ ዳያስፖራ አፍሪካውያን በምርጫ ምን ሚና አላቸው የሚለው ላይ ለመነጋገር ቪኦኤ ስለጋበዛት በማመስገን ነው ለዩኤስ ምክር ቤት የኮንግሬሽናል ብላክ ኮከስ ፋውንዴሽን ፕሬዝደንት ናት። መና እና የአፍሪካ ማህበረሰብ እዚህ ባለፈው የፕሬዝደንት ኦባማ ምርጫ ጊዜ ለምሳሌ ዮሐንስ አብርሃም እንደተባለው ወጣት ተሳትፎ በማድረግ ያመጡትን ለውጥ በመጥቀስ ነው ንግግሯን የጀመረችው። And I mentioned that because for the first time ever, uh, the Obama administration two weeks ago held the first White House Ethiopian American policy briefing. Yeah. Um, where we were. We were the Ethiopian American, Sub ሚካኤል እንዳለ አንተን እናምጣ። ኢትዮጵያውያን ለኦባማ የሚባል ቡድን ውስጥ ስትሰራ ነበረ። ስለ መደራጀት ዛሬ ብዙ ስንነጋገር ነበረ። እስኪ ስራችሁ ምን እንደሚመስል ባጭሩ ግለጽልን። እኛ በ2008 እንደ አውሮፓያን አቆጣጠር የፕሬዚዳንት ኦባማ ለመመረጥ ሲሞክሩ እኛ ኦርጋናይዜሽን የራሳችን ግሩፕ ፈጥረን ነበረ ኢትዮጵያን ፎር ኦባማ የሚባል እና ኢትዮጵያኖች እንዲመርጡ ሬጅስተር እንዲያደርጉ ለመምረጥ ገንዘብ ለካምፔኑ ፈንድሬዝ ለማድረግ እንዲረዱ መጨረሻ ላይ የነበረ ነንበር ሁለት ሺ ስምንት ላይ አምስት ሺ ቮተሮች የሚሆኑ ሰዎች ሬጅስተር አድርገ ነበር። እና በአት መቶ ሺ ዶላር የሚሆን ፈንድ ሬዝ አድርገንለት ነበር ለካምፔኑ። ለምንድን ነው ይሄን ያደረጋችሁት? ድጋፉ እንዳለ ሆኖ ግን እንደ ማህበረሰብ ምን ፋይዳ አለው? አዎ እንግዲህ ያው እዚህ ሀገር መኖር ዋናው ትርጉሙ ሲቲዝን መሆን ነው። እዚህ አገር ሲኖር አሜሪካን እስከ ተኮነ ድረስ ከየትም ሀገር ቢኖር ሲቪክ ዲዩቲ ይሉታል። እዚህ ሀገር እዚህ ሀገር የሚኖር ሰው መምረጥ ግዴታው ነው መብቱም ነው፣ ግዴታውም ነው። ያው አንደኛው እሱ ነው። ሁለተኛው ግን ነገር የፕሬዚደንት አሁን ፕሬዚደንት ግን ያኔ ሴኔተር ኦባማ ስቶሪ የታሪኩ የእኛ ታሪክ ነው፣ የኢሚግረንት ታሪክ ነው እሱ የኛ ታሪክ ነው። ስለዚህ የእኛ ታሪክ ስለሆነ የራሳችን ስዕል መሳል እንችል ነበር። ለዛ ነው ፓርት ሊ እና ብራክ ኦባማ ብራክ ኦባማ በመሆኑ ነው ፓርትሊ ያደርግ ነው። ዶክተር መና እንግዲህ ድምጽ መስጠት በጣም ወሳኝ ነገር ነው። ግን ደግሞ ድምፁ ለውጥ ያመጣል የሚለው ሌላ ጉዳይ ነው። አፍሪካውያን ምን ያህል ናቸው እዚህ የሚኖሩ እና በዩናይትድ ስቴትስ ምርጫ ምን ያህል ነው ድምጻቸው የሚሰማው? Dimsbchasaihon, um you know, organise Maragad Lebinhu Lachinim, you know, it's important that we identify what issue we have um two challenges. One is to make ourselves visible, um and know where we are. And and that is a work in um, the diaspora is to Africa the uh undo dim sachin and minisetum but good day minendo about our home countries. በሀገራቾችን ውስጥ ስላሉት ስለ ኢኮኖሚ፣ ስለ ሰብአዊ መብት አያያዝ፣ ስለ ሌሎች ሌሎች ጉዳዮችም ስለሚያሳስበን የሚመረጡ መሪዎች ያን እዛ ላይ ትኩረት እንዲሰጡ እንፈልጋለን። በሌላ በኩል ደግሞ እዚህ ሀገር ያለው ወጣት አሜሪካውያንን ወይንም ዳያስፖራውን የተመለከተ የሕግ ስርዓት እንዲስተካከል እንሻለን። እኔ ለምሳሌ እዚህ አሜሪካ ውስጥ ነው የተወለድኩት። በአፍሪካ ጉዳዮችና እዚህ ዩናይትድ ስቴትስ ውስጥ ባሉ ጉዳዮች እንደ ድልድይ የሆኜ ነው ማገልገል የምፈልገው። በጣም ነው የምናመሰግነው። ሰፊ ነው ጉዳዩ፣ በሌላ ጊዜ የምንወያይበት ጉዳይ ይሆናል። እናመሰግናለን ዶክተር መና ደምሴና ሚካኤል እንዳለ እዚህ ጋቢና መታችሁ ሀሳባችሁን ስላጋራችሁን በጣም እናመሰግናለን። ገቢና ቪኦኤ ሄኖክ ፈንቴ፣ መስታወት አረጋው አስተያየቶቻችሁን አድርሱን አሁን በቀጥታ አት ቪኦኤ አማሀሪክ ላይ ጥያቄዎች ታቀርቡልናላችሁ እዚህ የስቱዲዮ እንግዳም ይዘናል አስቀድመን የተወያየንበት በዚህ በዩናይትድ ስቴትስ የፕሬዚዳንታዊ ምርጫ እንግዲህ ተፋፍሞ ይገኛል። በዚህ በዩናይትድ ስቴትስ የሚኖሩ አፍሪካውያን ቁጥር ደግሞ ጥቂት አይደለም። ወደ አራት ከመቶ የሚሆነው አጠቃላይ ወደ ዩናይትድ ስቴትስ ከሌላ ሀገር የመጣውን ሰው ቁጥር ያክላል። ከአፍሪካን አሜሪካኑ ቁጥር ደግሞ ሲነጻጸር አራት በመቶ ነው። ቁጥሩ ደግሞ ወደ አንድ ነጥብ ሁለት ሚሊዮን ነው የሚገመተው። ከዛ በላይ እንደሆነ ነው ግን የአፍሪካ ባለሙያዎች የሚገልጹት። እዚህ ስቱዲዮ ዛሬ የአሜሪካ ድምጽ ሬዲዮ ስቱዲዮ ውይይት ስናደርግ ነበረ። በዚህ ውይይት የተካፈለውን ኦባንግ ሜቶን ይዘናል። ወደ ጋቢና እንግዲህ ስትሳፈር የመጀመሪያ አይደለም። እስኪ ግባ ኦባንክ። እድል ስለተሰጠኝ በጣም ትልቅ ምስጋና አቅርባለሁ። እስኪ እንነጋገር። በዩናይትድ ስቴትስ የፖለቲካ ሂደት ውስጥ ኢትዮጵያውያን፣ አፍሪካውያን መሳተፍ ለምን ያስፈልጋቸዋል? በጣም አስፈላጊ ነው። ምክንያቱም ኢትዮጵያውያንና አፍሪካውያን ድምጽ ያስፈልጋል። ድምጽ ማለት የአሜሪካን ሲስተሙ አስራሩ ሪፕሬዘንታቲቭ መኖር አለበት። እናስፈልጋል። አዎ ኤግዛክትሊ። አሁን እኛ ወኪሉ፣ አሁን እኛ የምንወክለው የለም። አይቴ ከሆነ በአሁን አሜሪካ ኮንግረስ ነው ን የጃፓኒስ አሜሪካን ኮንግረስ አሉ፣ ከዩሮፕ እንኳን የመጡ አሉ፣ ጅዎች አሉ፣ አፍሪካን የለም። እኛ የምወክለው የለም። ያ ራሱ ምን በህግ የተፈቀደ ነው። ከሌላ አገር በሌላ አገር የተወለዱ በዩናይትድ ስቴትስ ዜግነት አግኝተው ሰባት አመት ከቆዩ ለኮንግረስም ለሴናተርነትም ለአካባቢ ምርጫም ለከንቲባነትም መወዳደር ይችላል። ለፕሬዚዳንትነት ብቻ ነው መወዳደር ችሉት የዩናይትድ ስቴትስ። ኮሬክት እና በዚህ ከሆነ አሁን በእኛ በኢትዮጵያዊያን እንመልከት። ስንት ናቸው እና ማት ሰዎች አለን? ስፔሻሊ ዲኤምዲ አካባቢ ዲሲ፣ እና ሜሪላንድ ቪርጂኒያ ያለው አበሾች ኢትዮጵያዊያን በጣም ብዙ ናቸው። ኦልሞስ ከሁለት መቶ ሺህ በላይ ማለት ነው ድምፅ ይሰጣል ሰው የተጠናለ የሚታወቅ ነገር አለ። አዎ እሱማ ያ በሰንሴሽን ማ የታወቀ ነው ነ ያው እንደዚህ ከዛ በላይ እንዳሉ እናውቃለን። ምንም ጥያቄ የለም። እና ግን እኛ ዜጋ የሆነን የሆነ ኢትዮጵያውያን አልተደራጅም አልትደራጅም። መደራጀት ማለት ምንድን ነው? አሁን ቤን ሲቲ ካውንስል እኛ አንድ ሲቲ ካውንስል እንኳን የለን ዜጋ ያለን ማለት ነው። እና በዚህ ብዛት ራሱ የራሳችን እንኳን የምወከለ ሰው መመራት እንችል ነበር። እና ሌዚ ነው በቃ፣ ይሄው ከኛ ቀርቶ አፍሪካውያን ማለት ነው ማት አፍሪካኖች አሉ። እና እዚህ ጋር ሲመጡ የአሜሪካን ያለን አሜሪካን ስም መጠቀም አለብን። እና እየጠቀንም ነው አደለንም ማለት አሁን። ዛሬ ውይይቱ በጣም የወደድኩት ነገር ምንድን ነው እያንዳንዱ ለአፍሪካ ሳይሆን ከለአፍሪካን ነው ውይይቱ። ግን ስለ ራሳችን እንኳን ራሳችን መጠየቅ እንችላለን ማለት ነው። እዚህ ጋር ያለው ኢትዮጵያውያን የተወለዱ አሉ። እና ደግሞ ሳምቴ ከሆነ ዛሬ ምንድን ነው በአሁኑ ሰዓት አሜሪካ ውስጥ በጣም የተማሩ ኦልሞስት ከሌላ ሀገር የመጡ አፍሪካዎች ናቸው ብለዋል። ይሄ እኮ የታወቀ ማለት ነው እና እነኝ ኛ የተማሪነን ከሆነ ለምንድን ነው ፖለቲካ ውስጥ የማንገባበት ምክንያት? ምክንያቱም የእኛ ሪፕሬዘንታቲቭ ከሌለ ድምፅ የለንም ማለት ነው። እና ኤሌክሽን በጣም አስፈላጊ ነው ነው ለፕሬዚዳንቱ ብቻ ሳይሆን ይው ለዲስትሪክት ማለት ነው፣ ሲቲ ካውንስሉም ለስቴቱም በጣም በጣም አስፈላጊ ነው። አሁን ለምሳሌ መመረጡና መመረጡም ብቻ ሳይሆን አንተ እንዳልከው መደራጀቱ በጣም ወሳኝ ነገር ነው። መደራጀት ደግሞ ብዙ ዘርፍ እንዳለው ነው ዛሬ ባለሙያዎቹ ሲያስረዱ የነበሩት በገንዘብ አቅም መገንባት ያስፈልጋል። ገንዘብ ማሰባሰብ፣ በፖሊሲ ደግሞ ለእኛ ይጠቅሙናል፣ ማህበረሰባችንን ያገለግላሉ የሚባሉ ነጥቦች ነጥረው መውጣት አለባቸው። ይህንን ደግሞ ደግሞ ደጋግሞ ማስረዳት ያስፈልጋል። ተቋማት መገንባት ያስፈልጋል። በእነዚህ ሶስቱ አምዶች እኛ የት ነው ያለ ነው አሁን ስፔሻል ብን በገንዘብ ብራሱ አሁን በገንዘብ ብንሆን እኛም እዚህ ጋር ያለን እኮ በጣም በጣም ስፔሻል። ኢትዮጵያን እንወሰድ ማት የእኛ ሰዎቹን ስራ የምሰሩ ሰዎች ናቸው። እኛ ሰነ ብቻ አይደለም ብን አንድ ሁለት ሰዓት ሶስት ስራ የምሰሩ ሰዎች አሉ። በገንዘብ ብቁል አለን እና አሁን ለምሳሌ እዚህ አካባቢ ስንትና ወደ ሰልቨር ስፕሪንግ አካባቢ ስንት ኢትዮጵያን ቢዝነስ አላቸው ቢዝነስ አላቸው። እና በገንዘብ አለን ግን አልተደራጅም ማለት ያለን ምክንያት ምንድን ነው? ያው የእኛ ድምፅ የምወከሉ አለ ወይ? አሁን ይኸው ሞንትጎመሪ ካውንቲ ሲልቨር ስፕሪንግ አካባቢ እዛ ጋር በብዛት የምኖሩ ኢትዮጵያዊያን ናቸው። እኛ የምንወክሉ ሰው አለ ወይ? እዛ ጋር ሲዲ ካውንስሉ እና ከዛ በስቴቱ ማለት ነው። በሜሪላንድ እና በዲሲ በቨርጂኒያ እኛ የምንወክሉ ሰዎች አሉ የሉም? እና አሁን ዛሬ እነሱ የሚሉት በትክክል እውነት እኛ ያለንበት እንኳን ከዛ እንኳን መንቀሳቀስ አልተጀመርንም ማለት ነው። እና ያው ራሳችን መጠየቅ አለብን እዚህ ጋር ስንመጣ የምንፈልገው ወደ ኢትዮጵያ መሄድ እየለበትም ስንትና ስንቶች የኛ ሰዎች እዚህ ጋር የምትስቃዩ አሁን ለምሳሌ የኛ ወጣቶች እዚህ ጋር ከገቡ ባህላ የአሜሪካን ዜጋ ይሆናላቸው ማለት ነው ይህ ሮል ሞዴል አላቸው ወይ ይህ ልጆች ያው ቀርቶ ምን በሴቶች ብኩል ማለት ስንትና ስንቶች የኛ ሲንግል ማደር ይህ ሲንግል ማደር ር ከሀገር ቤት የመቱ እናቶቻችን ባቶቻችን የሚመቱ ከዛ ጋር ይህ ሰርቪስ አላቸው ወይ አሁን ለምሳሌ ተውረታ ሲገቡ ማለት ነው። እና ይሄ ራሱ ያ ድምፅ እንድደረስ በእኛ መሆን ነበረበት፣ ለሌላ ሰው መጠበቅ ሳይሆን። አሁን ለምሳሌ ሲቲ ካውንስል ቨርጂኒያ ወር ሜሪላንድ ወር ዲሲ እዛ ጋር ያለው ሲቲ የአንድ የሆነ ነጭ ወር አፍሪካን አሜሪካን ኮምፒት ከመሆኑ በእኛ ምን አለበት? እኛ የተማርን አንድ ላይ አንድ ክፍል ነው ከነኝ ሰዎች ከጓዳ አይደለም የተማርን የምንችሉ ቋንቋ፣ እነሱ ደግሞ የምችሉ ነው። እና መደራጀት አስፈልጋል ማለት ምን ልልል ፈልገ ነው? የራሳችን ህዝብ እንኳን በእኛ ህዝባችን ሌላ ሰዎች ቀርቶ የራሳችን የምንወከል መሪ መመረጥ እንችላለን። መደራጀቱ በጣም ወሳኝ ነገር ነው። ግን አንዱም የሚነሳው ሀሳብ ኢትዮጵያውያን ብቻቸውን ለምን መደራጀት አለባቸው? አፍሪካውያንስ ለምን ብቻቸው መደራጀት አለባቸው? ከአፍሪካ አሜሪካውያንስ ጋር ለምን አይደራጁም? የሚሉ ሀሳቦች ይነሳሉ። እንግዲህ እነዚህ በስልትና ለእኔ ጠቅማ ላይጠቅምም የሚለውን አስቦ የሚያደርገው ነው አንድ ማህበረሰብና ስልቱ ምንድን ነው? አሁን ያለው ወይስ ካለ ነው ስልት። አሁ አሁን አንተ ያልክ ጥሩ ነው። አሁን ለምንድን ነው ኢትዮጵያን፣ ለምን ለብቻ ለምን ሆነ የሚለው ጥያቄ ግልጽ ነው። ግን ምንድን ነው አቃል፣ አንድ ጊዜ ሰው አቃል ስንል እኮ አቃሉ ብዙ አቃሎች ነግሯለ። እጅ ያለ፣ እግር አለ፣ ዞሮ አለ። አሁን ለምሳሌ እኛ እንደ ኢትዮጵያውያን ብቻችን አፍሪካን ሳንሄድ በፊት እኛ እንደ ኢትዮጵያውያን መደራጀት አለብን። ሌሎቹ አፍሪካን እና ከዛ ባለ አንድ ላይ አፍሪካን ግንኙነት መፍረት እንችላለን እና ግን ከራሳችን መጀመር አለበት ማለት ነው። ምን ልል ፈለገ ነው ከሌሎቹ አፍሪካን አንሰራ ወር ከአፍሪካን አሜሪካን ወር ከነጮች አንሰራም ሳይሆን እኛ ከራሳችን መጀመር አለብን ማለት ነው። በጣም ነው የማመሰግነው። ኦባንግ ሜቶ የጋራ እንቅስቃሴ ለአዲስቷ ኢትዮጵያ የሚባል የሲቪክ ማህበረሰብ ይመራል። እዚህ በዋሽንግተን ዲሲ ጋቢና ስለመጣህ እናመሰግናለን። ቴንኪው ቴንኪው። ሙዚቃን ጋብዛውን። So o Senhor, salve የቀድሞ የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ማዕከላዊ ወንጀል ምርመራ መምሪያ በነበረበት ወቅት የጀመረው ህመም ተባብሶ ራሱን መርዳት በማይችልበት ሁኔታ በሆስፒታል አልጋ ላይ እንደሚገኝ ቤተሰቦቹ ገልጸዋል። ሀብታሙ በሀገር ውስጥ የሚገኘው ሕክምናም ለሌላ ስቃይ የሚዳርገውና ና ህይወቱን ለአደጋ የሚጥለው እንደሆነ በመግለጽ ከሀገር ወጥቶ መታከም እንዲችል ቢጠይቅም ፍርድ ቤት በጣለበት እግድ ምክንያት መውጣት እንዳልቻለ ቤተሰቦቹ ገልጸዋል። በዛሬ ዕለትም አቤቱታ የእግዱ ይነሳልኝ አቤቱታ በድጋሚ ለፍርድ ቤት ማስገባታቸውን ይናገራሉ። ጽዮን ግርማ የአቶ ሀብታሙን ቤተሰቦችና ጠበቃውን አነጋግራ ተከታዩን ዘግባለች። አቶ ሀብታሙ አያሌው ማዕከላዊ በስር ላይ በነበረበት ወቅት ለጀመረው ህመም ሕክምና በተገቢው መንገድ ማግኘት ባለመቻሉ አሁን በከፍተኛ ስቃይ ውስጥ መግባቱን ባለቤት ወይዘሮ ቤቴሌም አዘናው ለአሜሪካ ድምጽ ትናገራለች። አሁን ያለው ምንም በቃ ሐኪሞች አሁን ምንም ሊያደርጉለት አልቻሉም። ሰርጀሪ ምንም መሰራት የሚችልበት ሁኔታ ላይ አይደለም ያለው። በቃ ምንም አቅም የለውም። አይበላም፣ አይጠጣም። በጉልኮስ ነው ያለው። መተንፈስ ላቁቶ ኦክስጅን ተደርጎለት ነበረ። ያው ማደንዘዣውን ቢወጉት ያው መልሶ ይዞስ ሊሄድ ይችላል ማደንዘዣው ራሱ ስለዚህ ይህንን በመፍራት በቃ ዝም ብሎ ህመም ማስታገሻ እየተወጋ እሱ ራሱ በቃ ቶሎ መወጋቱን ይፈልገዋል በቃ አይኑ ቶሎ ያይሻል ምናምን እና ያው አሞታል ማለት ነው በሚለው በአይኑ ከተረዳሽ ያው መልሰሽ ነርስ ጠርተሽ እሱን ማስወጋት ነው ወይዘሪት ቤቴልሄም ጨምራ እንደተናገረችው አቶ ሀብታሙን እየተከታተለው ያለው ዶክተር ትንሽ አገግሞ ራሱን ማወቅ ከቻለ ቀጣይ መደረግ ያለበትን እንወስናለን እንዳላት ትገልጻለች። ህመሙ የጀመረው ማዕከላዊ በስር ላይ በነበረበት ወቅት ነው ትላለች። በፊት በስር ላይ እያለ ሽንት ቤት እንደፈለጉ አይወጡም ለአስር ደቂቃ ነው በቀር የፈቀደው ያችን አስር ደቂቃ ተጠቅሞ መግባት ስላለባቸው ከዚያን ቀን ጀምሮ ህመሙ ጀመረው። ከዚያም ጊዜ ጀምሮ ከዚያ ህክምና በስርዓት ሊያገኘ ማንም ሊረዳ ስላልቻለ ህመሙ በጣም ከፍተኛ ደረጃ ደረሰበት። ከወጣ በኋላ ህክምና አለ፣ ግን ብዙ ዶክተሮችን አማክሯል። በጣም ብዙ ቦታ ከወጣ ጀምሮ አላረፈም ያው ለጤናው ነው ሲንተራተት የነበረው በርካታ ሐኪሞች ማነጋገሩንና ህመሙ ከደረሰበት ከፍተኛ ደረጃ አንጻር አቅም ካለው ከሀገር ውጭ ወጥቶ ቢታከም የተሻለ እንደሆነ እንደተነገረው ትናገራለች። ይህን የሰሙ በውጭ ሀገር ያሉ ኢትዮጵያውያን ወደ ሀያ ሺ ዶላር የሚጠጋ ገንዘብ አሰባስበው እንደላኩለት ገልጻ፣ ነገር ግን ከሀገር የመውጣት መብቱ በፍርድ ቤት ስለታገደ ከሀገር መውጣት እንዳልቻለም ትናገራለች። ጓደኛውና አብሮት በፓርቲ ውስጥ ሲሰራ የነበረ እንዲሁም አብሮት ሰዎች በእስር ላይ የነበረው አቶ ዳንኤል ሽበሺ ሀብታሙ በእስር ላይ እያለ በከፍተኛ ስቃይ ውስጥ እንደነበር ገልጾ በጊዜው ሕክምና ለማግኘት በርካታ ትግል ቢያደርግም ፈቃድ ባለማግኘቱ ለዚህ በቅቷል ይላል። ሁለት ሺ ስድስት ሐምሌ አንድ ቀን ነው ታስሮ ነበረ እና ያው ከኔ ጋር አብረን ነው የታሰርነው የተወሰደ ነውም ወደ ማዕከላዊ ተብለው ወደሚጠራው ምርመራ ቢሮ ነው የተወሰደ ነው እና የዛ ወደ አራት ወር ነው ታስረን ማፍረኛ ቆየ ነው። በዚህ ቆይታ በብዙ ችግር አሳልፏል እና በዛን ጊዜ ነው ይሄ በሽታ መነሻው ከባድ ይህንን ሲታመም ነበረ እና ሕክምና ሁሉ እንዲያገኝ ሁላችንም ጥረት አደርገናል። ግን ያው አልተሳካም። ሕክምናውን ሳያገኝ አራት ወር ቆየ። መጨረሻ ላይ ወደ ቅርንጦ አመጡ። ቅርንጦም ቢሆን ሕክምና አላገኘም እና ይሄ አሁን የዛሬው በሽታ ምክንያት የሆነው የዛን ጊዜ በቂ ሕክምና አለማገኘቱ ማይክራዊ በነበረበት ጊዜ አንደኛው እግር ፓራላይዝ ሆኖ ነበር በቅስቃዜው ና በቤርቹ ምክንያት። ሌላው ደግሞ ሁለቱም ኩላዊቶች ችግር ነበረባቸው። ሶስተኛ ሂሞራይድስ የሚባለው ይሄ በአማርኛ ግንታሮት የሚባለው ነው። እሱ ነው በተለይ በጣም ሳስ ችግር የነበረው ቅድሚጦም ከመጣ በኋላም በተነሳስተ ሁኔታ ነው ከስር ቤት ድረስ ያሳለፉ ሁኔታው ተባብሶ ከትላንት በስቲያ ራሱን መሳቱን የሚገልጸው አቶ ዳንኤል ሽበሺ መጀመሪያ የወሰዱበት ሁለት ሆስፒታል ከአቅም በላይ እንደሆነ ገልጾላቸው አሁን ገርጂ አካባቢ በሚገኝ ካዲስኮ በተባለ ሆስፒታል ከተኛ ሶስት ቀኑ እንደሆነ የመጀመሪያ ቀን ሙሉ በሙሉ ራሱን ስቶ እንደነበርና ዛሬ ግን ትንሽ ሰውነቱን ማንቀሳቀስ አይኑንም መግለጥ እንደቻለ ይገልጻል። ሁኔታው እጅግ ከመባባሱና ና ህይወቱ የበለጠ አደጋ ውስጥ ከመግባቱ በፊት ከሀገር ውጭ ሄዶ ህክምና እንዲያገኝ እንዲደረግ ጠይቀዋል። በማህበራዊ ሚዲያ ፌስቡክ ላይም አቶ ሀብታሙ አያሌው ህክምና የማግኘት ሰብአዊ መብቱ ይከበር በሚል የሁለት ቀን ዘመቻ በመደረግ ላይ ይገኛል። የአቶ ሀብታሙ ጠበቃ አቶ አምሀ መኮንን በደንበኛቸው ላይ የተጣለው እግድ እንዲነሳና ከሀገር መውጣት እንዲችል በዛሬው ዕለት አቤቱታ ማስገባታቸውን ለአሜሪካ ድምጽ ተናግረዋል። ማምሻውን አቶ አምሀ እንደውዬ አነጋግሬያቸው ነበር። ህመሙ የጀመረው ገና በተጠረጠረበት ወንጀል ታስሮ በነበረ ከማዕከላዊ ታስሮ በነበረ ጊዜ ጀምሮ ነው። ማዕከላዊ እያለም ጅምር በጣም ይታመም ነበረ። ህክምናም እንዲደረግለት ህመሙ ደግሞ ህክምና ብቻ ሳይሆንም ራሱንም መንከባከብ የሚጠይቅ ነው። ግን የነበረበት የእስር ሁኔታ ራሱንም ለመንከባከብ የሚችልበት አልነበረም፣ ህክምናም የሚያገኝበት አልነበረም። ከዛ በኋላ በተለይ ክስ ተመስርቶበት ወደ ቅሊንጦ ከሄደ በኋላ ህመሙ የተባባሰበት ነው የሄደው። እንዳልኩት የክርክሩንም ሂደት ፍርድ ቤቱ እያወቀ መቀመጥ ስለማይችል ቆሞ ነበረ። ሂደቱን የሚያውቀውና የስር የእስር ፍርድ ቤትም ማለትም በኋላ ላይ በነጻ ያሰናበተው ፍርድ ቤትም ህመምተኛ ህመም ላይ መሆኑን ያውቃል። ከዛ በኋላ ይግባኝም ላይ ባለ ጊዜ እስኪፈታ ድረስ ጠቅላይ ፍርድ ቤቱም ህመም ላይ መሆኑን ያውቃል። በተለይ ደግሞ ባለፈው ቀጠሮ ለመጨረሻ ጊዜ ችሎት ቀርቦ በነበረ ጊዜ ይህንኑ አሳስበናል። ጉዳዩ ፍርድ ቤቱ ለሶስተኛ ጊዜ ነው ለውሳኔ እያለ ሲቀጥር የነበረው እና በእኛ በኩል ፍርድ ቤቱ ማወቅ እንዳለበትና አሁን ከፊታችን ባለው ቀጠሮ ቢያንስ የመጨረሻ ውሳኔ እንዲሰጥ ምክንያቱም የበሽታ ሁኔታ በጣም እየተባባሰ መሆኑን ለፍርድ ቤቱ ገልጸናል። ይህን ገልጸን ባለበት ሁኔታ ነው እንግዲህ የፊታችን ቀጠሮን ከመድረሱ በፊት አሁን ሀብታሙ ህመሙ በርትቶበት ያው ራሱን ሊቆጣጠር በማይችልበት ደረጃ ላይ ሊወድቅ የቻለው አሁን ድጋሚ አላመለከታችሁም? እግዱ እንዲነሳለትና በአስቸኳይ ወጥቶ መታከም እንዲችል አመልክተናል። እንግዲህ ዛሬ አሁን ባለበት ሁኔታ ውስጥ የሆነው ከሶስት ቀን በፊት ነው። ባሉት ሶስት ቀናቶች ሙሉ ትኩረት አድርገን ያለ ነው ህክምና የከፋ ሁኔታ ከመፈጠሩ በፊት ህክምና የሚያገኝበት ሁኔታ ላይ ነበረ ያተኮር ነው። ዛሬ ግን ያለበትን ሁኔታ የሚያሳይ በፎቶግራፍ የተደገፈ በሆስፒታል ተኝቶ ኦክሲጂን ተደርጎለት የሚያሳይ ፎቶግራፎችን አያይዘን ክተናል። ዛሬ ግን ያው የገጠመን ዳኞች የሉም። ስለዚህ አቤቱታው ግን ያው ጠዋት ለዳኞች እንደሚቀርብና ጠዋት እንደሚያዩት ተነግሮን ጠዋት ለመቅረብ ተዘጋጅተን ነው ያለነው አሁን እና በዚህ ሁኔታ ነው ያለነው አሁን። እሺ፣ በጣም አመሰግናለሁ አቶ አመሃ እግዜር ይስጥልኝ። አመሰግናለሁ። የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ መጠናቀቁ ነው። በፌስቡክ ላይ አስተያየቶቻቸውን አት ቪኦኤ አማሪክ ላይ አድረሱን። በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻቸውን አድረሱን፣ ሁሌም እንቀበላለን። እንግዲህ በሰላም በጤና ያገናኘን እያልን ስናስተናግዳቸው ያመሸ ነው መስታወት አራጋውና ሄኖክ ሰማ ጊዜርነን። ዝግጅታችንን ሲያቀነባብርልን የቆየው ሞክቢል ያብረው ነው። ቦርዱን ደግሞ ከፍ ዝቅ የሚያደርገው ኪፍ። እናመሰግናለን። ጉዞአቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት፣ ነገ እንገናኝ። Endome la mela, eremela, endome la eremela, al